K Alem. ኢትዮጵያ ለዓመታት የሚቆየውን የ1 ቢሊዮን ዶላር ቦንድ ለዓለም ገበያ ስታቀርብ በአገበያይነት ከመረጠቻቸው የፋይናንስ ተቋማት መካከል አንዱ የጀርመኑ ዶይች ባንክ ነበር። የኤሌክትሪክ ኃይል ማመንጫዎች የባቡር መጓጓዣዎችና የስኳር ፋብሪካ ግንባታዎችን ለመደገፍ ኢትዮጵያ በዶይች ባንክ እና ጄፒ ሞርጋን አማካኝነት ለሽያጭ ያቀረበችው የ1 ቢሊዮን ዶላር ቦንድ የ675 በመቶ የወለድ ምጣኔ ነበረው። ኢትዮጵያ ለሁለተኛ የቦንድ ግብይት ወደ ዓለም አቀፉ ገበያ ለመግባት ባት ሽር ጉድ ስትል ግን ዶይች ባንክ በኪሳራ እና የአደረጃጀት ለውጥ ውስጥ ነው። የጀርመኑ ግዙፍ ባንክ ለሰራተኞቹና ለደንበኞቹ ማለቂያ የሌለው መርዶ እያሰማ ነው። ባንኩ 9000 ሰራተኞቹን በያዝነው የጎርጎሮሳዊው 2016 ዓመተ ምህረት ከስራ ያሰናብታል። ከእነዚህ መካከል 4000 ያክሉ በጀርመን የሚገኙ ናቸው። የዶይች ባንክ እህት ኩባንያ የሆነው ፖስት ባንክ ይሸጣል። ባንኩ ባለፈው የጎርጎሮሳዊያኑ 2015 ዓመተ ምህረት የ6.7 ቢሊዮን ዩሮ ወይም 7.3 ቢሊዮን ዶላር ኪሳራ እንደገጠመው ያስታወቀ ሲሆን አንድ አክሲዮን በዓለም ገበያ ያለው ዋጋም ከ50 ዶላር ወደ 17 ዶላር አሽቆልቁሏል። ባለፈው ሳምንት ከባንኩ ከፍተኛ አመራሮች ጋር ከጋዜጠኞች ፊት የቀረቡት ጆን ክራየን ለጊዜው የዶች ባንክ ተባባሪ ስራ አስፈጻሚ ናቸው። ዘጠኝ ሺህ የሥራ መደቦችን ለመቀነስ ከውሳኔ ደርሰናል። ስትራይክን ባንኩ ከዚህ ቀደም በፈጸማቸው የሕግ ጥሰቶች በቀረቡበት ክሶችና ቅጣቶች ምክንያት በዓመቱ አራተኛ የሥራ ዘመን ሊያተርፍ ካቀደው የገንዘብ መጠን 1.2 ቢሊዮን ዩሮ ቅናሽ ማሳየቱን አስታውቋል። ባንኩ በጎርጎሮሳዊው 2015 ዓ ም ለገጠሙት የፍርድ ቤት ሙግቶች ያወጣው የገንዘብ መጠን በአጠቃላይ 5.2 ቢሊዮን ዩሮ ደርሷል። በጎርጎሮሳዊው 2014 ዓ ሁለተኛ የስራ ዘመን 441 ሚሊዮን ዩሮ ትርፍ አስመዝግቦ የነበረው ዶይች ባንክ በ2015 ተመሳሳይ የስራ ዘመን ብቻ 2.1 ቢሊዮን ዩሮ ኪሳራ ገጥሞታል። በጎርጎሮሳቢው 2014 ዓ ም ባንኩ 1.7 ቢሊዮን ዩሮ የተጣራ ትርፍ አግኝቶ ነበር። ከገጠመው ቀውስ ለመውጣት ለሚያደርገው የአደረጃጀት ለውጥና ከስራቸው ለሚሰናበቱ ሰራተኞች ክፍያ 800 ሚሊዮን ዩሮ እንደሚያስፈልገውም ባንኩ ጨምሮ ገልጧል። ዶይች ባንክ አሁንም ያልተዘጉ የክስ መዝገቦችና ምርመራዎች አሉበት። እስካሁን በሕግ የተቀመጠ አማካኝ የወለድ ምጣኔን በመተላለፍና ኢራንን በመሰሉ አገሮች ላይ የተጣሉ ማዕቀቦችን በመተላለፍ በቢሊዮን የሚቆጠር ዩሮ ተቀጥቷል። አግባብ ያልሆነ የውጭ ምንዛሪ ግብይት ይፈጽማል እየተባለም ይወቀሳል። የባንኩ የሩሲያ ቢሮ ሰራተኞች ለደንበኞቻቸው ሕገወጥ የገንዘብ ዝውውር ይፈጽመዋል የሚል ሌላ ክስም አለባቸው። ባንኩ የገባበትን ቀውስ በማሳወቅ የአስር ዓመት ኃላፊነታቸውን የጀመሩት ተባባሪ ስራ አስፈጻሚ ጆን ክራይን ገና ካሁኑ ጥብቅ እርምጃዎች በከፍተኛ ጥንቃቄ ሊተገበሩ እንደሚገባ ባለፈው ሳምንት አስታውቀዋል። ጆን ክራይን ወደ አዲሱ ቢሯቸው ገና ከመግባታቸው ከወሰዷቸው እርምጃዎች መካከል የባንኩ ከፍተኛ አመራሮች የሚገባቸውን ጉርሻ አሊያም ቦነስ ሙሉ በሙሉ በመሰረዝ ነበር። ዲ ኮስትን ዝንድ ሞግሊሸርቫይዘ ዲ እንትሻይደንድስተ ሄራውስፎርደሩንግ ኢም ያር 2016 ከ2016 ና ወደፊት የባንኩ ወጪዎች ፈተና ይሆኑብናል በመጀመሪያ ወደ 1 ቢሊዮን ዩሮ የሚጠጋ ገንዘብ ባንኩን እንደገና ለማደራጀት እና ለሚሰናበቱ ሰራተኞች ወጪ እናደርጋለን በተለያዩ ምክንያቶች የ2016 ዓመት ወጪያችን ከፍ እንዳለ ይቆየናል ብለን እንገምታለን የሰራተኞቻችንን የደሞዝ ክፍያ ለማስተካከል 200 ሚሊዮን ዩሮ ያስፈልገናል ለሶፍትዌሮች ተጨማሪ 300 ሚሊዮን ዩሮ ወጪ እናደርጋለን። ትኩረታችን የባንኩን አደረጃጀት በመቀየር ስለምናደርግ ለቴክኖሎጂና ለመሰረተ ልማት ስራዎች አስፈላጊ መዋለ ንዋይ እናፈሳለን። እነዚህን ስራዎች በውጪ ቆጣቢ እርምጃዎች ተግባራዊ ለማድረግ አቅደናል። አሁንም ይሁን በመጪዎቹ ዓመታት የባንኩን ወጪዎች መቀነስ ዋነኛ ትኩረታችን እንደሚሆን ያረጋግጥላችሁ ወዳለሁ 16 unter dem Niveau des Vorjahres liegen werden. Wir hoffen, dass wir einige der noch anhängigen Fälle in diesem Jahr beilegen können. ባለፉት ሶስት ዓመታት በበርካታ ክሶችና ውንጀላዎች ስሙ ሲብጠለጠል የቆየው ዶች ባንክ ጥሷቸዋል ለተባለባቸው የባንክ አሰራሮችና የስነ ምግባር ህግጋት መቀጫ ከ12 ቢሊዮን ዩሮ በላይ ወጪ አድርጓል። ወደፊት ለሚጠብቁት የፍርድ ቤት ክርክሮችና ቅጣቶች በቢሊዮን የሚቆጠር ዩሮ መድቧል። አዲሱ ተባባሪ ስራ አስፈጻሚ ጆን ክራይን የባንኩ ወቅታዊ ኪሳራና ቀውስ የከረመ ነው የሚል እምነት እንዳላቸው ጠቆም አድርገዋል። ያለፉት ሁለት አስርት ዓመታት በርካታ ግቦችና የማስፈጸሚያ ስልቶች የታቀዱባቸው ቢሆኑም እቅዶቹ ያን ያክል ትርጉም ወዳለው ትግበራ አልተቀየሩም። ባንኩ የሰራተኞቹን ቁጥር በመቀነስ የወሰደው እርምጃ በአክሲዮን ገበያ ዋጋውን ከፍ በማድረግ ትርፋማ በሆነ ነበር። ቢያንስ እንደ ባለሙያዎቹ እምነት። በሆንሃይም ዩኒቨርሲቲ የባንክ አገልግሎት ባለሙያ የሆኑት ሃንስ ፒተር በርግሆፍ ዶይቸ ባንክን ለመታደግ መወሰድ ያለባቸው እርምጃዎች በርካታ መሆናቸውን ይናገራሉ። አንድ ብቻ ሳይሆን በርካታ እርምጃዎች መወሰድ አለባቸው። አብዛኞቹ ደግሞ ከባንኩ የአሰራር ባህል ጀርባ ያሉ ናቸው። ዶች ባንክ ወግ አጥባቂና ጥንቁቅ መሆን ይኖርበታል። ለደንበኞቹ የተሻለ አስተማማኝ ሊሆን ይገባል። በባንኩ ላይ ኪሳራ የፈጠሩት ችግሮች በሙሉ የተከሰቱት ከ2007ና 8 የፋይናንስ ቀውስ ጀምሮ ነው። ደንበኞች ዶች ባንክ ላይ እምነት የላቸውም ትርፋ ውጤታማ ለመሆን ይህ እምነት መመለስ አለበት። ችግሩ የባንኩ ባለድርሻዎች አሁን ገንዘብ ማግኘት ስኬታማ መሆን ያምራቸዋል። ትርፍ ለማግኘት የታቀደ የአሰራር ስልት አሁን ተግባራዊ ከተደረገ ውድቀት ይከተላል። ምክንያቱም እንዲህ አይነት አሰራር ረጅም ጊዜ ይፈልጋል። እስከ መጪው ግንቦት ወር ድረስ በተባባሪ ስራ አስፈጻሚነት የሚቆዩት ጆን ክራይን ዶይች ባንክ ከገጠመው ቀውስ ሊታደጉት የሚችሉ የእሳት አጥፊ ባለሙያ ተደርገው ተቆጥረዋል። በአውሮጳ የባንክ አገልግሎት ውስጥ የከበረ ስም ያላቸው ክራይን በዶይች ባንክ ደንበኞች ዘንድ እምነት እንዳላቸው ይነገራል። ሮበርት ሃልቨር የፋይናንስ ተንታኝ ናቸው። ሚስተር ክራይን ካሁን ቀደም ዩቢኤስ ባንክ ከገባበት ውድቀት ታግደውታል። አንዳንድ ሰዎች የተብላሸን አራቅ ይሏቸዋል። እኔ ግን እንደ ዳግም ፈጣሪ ነው የመቆጥራቸው። በመጀመሪያ አስቀያሚ ጉዳዮችን መፍትሄ በመስጠት በዘላቂነት ለተብላሸ ስራ አብሯቸው የሚሰሩትን የሚለዩ ሰው ናቸው። ባገለገሉባቸው ባንኮች ባንኮችና የፋይናንስ ተቋማት ዘንድ በገንዘብ ቆጣቢነታቸውና ወጪ ቅነሳ የሚታወቁት ጆን ክራይን በእርግጥም የስዊዘርላንዱ ዩቢኤስ ባንክ በአንድ ወቅት ከገባበት ቀውስ ታድገውታል። ከጀርመን የመዋለ ንዋይ ና ብድር አቅራቢ ተቋማት መካከል ለግዙፉ ዶች ባንክ ቀውስ ሁነኛው መፍትሄ መሆናቸውን የሚጠራጠሩ እርምጃና ውሳኔዎቻቸውን የሚተቹም አልጠፉም። ከእነዚህ መካከል ዘላቂ እድገትን የሚያቀነቅነው የወርልድ ፊውቸር ካውንስል የፖሊሲ ኦፊሰሯ ሱሌይካ ሬነርስ አንዷ ናቸው። ዶች ባንክ ለኢኮኖሚው አስጊ መሆኑን አሁንም ይቀጥላል። አሁንም ትኩረት ያደረገው በፋይናንስ አሰራሩ ላይ አላስፈላጊ አደጋ በሚፈጠር በቅጥ ያጣ የደህንነት ስራ ና የውጭ ምንዛሪ ግብይት ላይ ነው። ብሪታንያዊው ጆን ክራይን የካምብሪጅ ዩኒቨርሲቲ ምሩቅ ናቸው። ስራቸውን በፋይናንስ ኦፊሰርነት በለንደኑ ኤስጂ ወርበርግ የጀመሩ ሲሆን በሙኒክ የኢንቨስትመንት ባንክ ኃላፊ ሆነውም ነበር። የጀርመኑን ዶይች ባንክ በጎርጎሮሳዊው 2013 ዓ ም የተቀላቀሉት ክራይን እንደ ሮበርት ሃልቨር ባሉ የፋይናንስ ተንታኞች ለጀርመን የባንክ አገልግሎት ዘርፍ ሁነኛ ሰው እንደሆኑ እምነት ተጥሎባቸዋል። ይህ ለሱላይ ካል ራይነርስ የሚዋጣ የሚዋጥ አይነት አይመስልም። ወይዘሮዋ ክራይን አሁን በባንኩ መውሰድ የጀመሯቸውን እርምጃዎች አብዝተው ይተቻሉ። ክራይ ክፍያን በተመለከተ ሁነኛው የስራ አስፈጻሚ አይደሉም። አሁን እንኳ የሰራተኞችን ክፍያ የሚቀንስ ውሳኔ አስተላልፈዋል። በሌላ በኩል የተጋነነውን የቦርድ አባላት ክፍያ በተመለከተ ምንም የወሰኑት ነገር የለም። ከዘጠኝ አመት በፊት የዶይች ባንክ አንድ የአክሲዮን ዋጋ ከ100 ዩሮ በላይ ደርሶ ነበር። ግዙፉ የጀርመን የአበዳሪ ተቋም በተለያዩ የዓለም ክፍሎች የከፈታቸው ቢሮዎች በሁሉም የሥራ ዘርፎች ትርፋማ ነበሩ። ባንኩ በጎርጎሮሳዊ 27 ዓ ም 6 ቢሊዮን ዩሮ ያተረፈ ሲሆን የዚያን ጊዜ ዋና ሥራ አስፈጻሚ ጆሴፍ አከርማን ስኬታማ ተብለው 12 ሚሊዮን ዩሮ ጉርሻ ወደ ኪሳቸው አስገብተዋል። ከ9 ዓመታት በኋላ ግን ነገሮች ሁሉ የተገላቢጦሽ ይመስላሉ። ባለፈው ሳምንት በነበረው ጋዜጣዊ መግለጫ ለመሆኑ ዶይች ባንክ ወደ ትክክለኛ አሰራር መቼ ይመለሳል ተብለው ያምናሉ ተብለው የተጠየቁት ክራይን የሰጡት መልስ ጠቅለል ያለ ነበር። የእምነት ጥያቄ ነው ብዬ አላምንም። ልናሳያችሁ ይገባል ብዬ አምናለሁ። ክራይን ምንም ይበሉ ምን፣ መጪው ጊዜ ለዶች ባንክ የፈተና ይመስላል። ታዋቂው የፋይናንሻል ታይምስ አርታኢ ፓትሪክ ጄንኪንስ አሁን የዶች ባንክ ባለድርሻ ለመሆን ሁነኛው ጊዜ ነው፣ ነገር ግን ባንኩ ወደ ባሰው ጥንቅጥላ ለመግባቱ ማረጋገጫ የለም ሲል የጻፈው ለዚህ ይመስላል። አድማጮች የከኢኮኖሚው አለም መሰናዶ ተጠናቀቀ። ጤና ይስጥልኝ።